ዛሬ ምን አይነት ጉድ እንደገጠመኝ ታውቃላችሁ? ውሎዬን ዛሬ 22 አካባቢ አድርጌው ነበር። ድንገት ነበር ይችን የመሰለች ቆንጆዬ ልጅ አይቼ ለማናገር ኳላ ኳላ ስከተላት ነበር። ድንገት ሳላስበው ዞር አስታይ፣ ልቤን በአፌ ልተፋት ነበር። ካየችኝ አይቀርማ ለምን አላወራትን ብዬ ሮጥ ሮጥ ብዬ አጠገቧ ስደርስ ምን ብዬ ወሬ እንደምጀምር ግራ ሲገባኝ ተውኩት። መከተሌን ግን አላቆምኩ። ብቻ እሷን ማየታኝ ስለነበር አስተያየቷ ደግሞ ተከተለኝና ጭር ያለ ቦታ አወራኝ ስለመሰለኝ እኔ ወንድማችሁ እሷን ስከተል ተንከራተትኩላችኋለሁ። እዚህች ጋር ነበር አሁን ጭር ያለ ለቦታ አገኘ ለአውራት ነው ስል ለካ ልጅቷ ታታሬ ስራ ሰሆነች፣ እንዲህ በሚያምር ልብሷ የሰውን ትኩረት እየሳበች ነበር። እናንተም ለአሸንዳ እንደዚህ አይነት የሚያምር ቀሚስ ከፈለጋችሁ በተመጣጣኝ ዋጋ ከጥራት ጋር እኛ ጋር ያገኛል። ማንኛውንም አይነት ልብስ ለማዘዝ በእነዚህ ስልክ ቁጥሮች ይደውሉ። እኔም አንድ ሚሊዮን የገባው ጊዜ ከእናቴ ጋር እንደዚህ ያሳምራኛለች። እናንተም ፕሮግራማችሁ የአማረ እንዲሆንላችሁ በድንቅ አበሻ ተዋቡ። ለአዲስ አመት ኦርደር መቀበል ጀምረናል። ምን ትጠብቃላችሁ? አሁኑን ይደውሉ። አራሻችን 22 ጸጋ ህንፃ ሁለተኛ ፎቅ።